ጋቢና ቪኦኤ አሁን ወደ ናይሮቢ ኬንያ እንሄዳለን። በዛ ዘጋቢያችን ገልሞ ዳዊት ይገኛል። ገልሞ፣ እንግዲህ ጋቢና ቪኦኤ ለመጀመሪያ ጊዜ ልናሳፍርህ ነው ግባ በል። በጣም አመሰግናለሁ። እንግዲህ ዛሬ የምንነጋገረው በምስራቅ አፍሪካ በኩል ማለትም ኬንያን፣ ታንዛኒያን ማላዊ እና ሞዛምቢክን አንዳንድ ጊዜ ደግሞ በዚምባብዌ በኩል አድርገው ወደ ደቡብ አፍሪካ የሚያመሩ ኢትዮጵያውያን ስደተኞች እና ፍልሰተኞችን በተመለከተ ነው። ሰሞኑን በተለይ ከታንዛኒያ በኩል ዜና አለ እና እስኪ ከቅርቡ ዜና እንጀምር። በቅርቡ ያለው ዜና ምን መሰለኝ ነው፣ ቅርብ ጊዜ በተለይ ከጃንዋሪ መጨረሻ አካባቢ አንስቶ በጣም ብዙ የኢትዮጵያ ስደተኞች ወይም ፍልሰተኞች ወደ ደቡብ አፍሪካ ለመሄድ በታንዛኒያ በኩል እያመሩ ይያዛሉ። ይህ የሆነው መጀመሪያ የተያዙት በኢሪንጋ የሚባል አካባቢ ነው። ኢምቤያ ታንዛኒያ እና ማላዊ ድንበር አካባቢ ነው ይሄ ቦታ። እዛ ተያዙ። ሰማንያ ሶስቱ አሁን ፍርድ ቤት ሊቀርቡ ነው እና ከዛ በኋላ ደግሞ ሳምንት ማክሰኞ አካባቢ ወደ አርባ አራት የሚሆኑ የኢትዮጵያ ዜጎች ናቸው ታንዛኒያ ውስጥ የተያዙት እና በዚህ ሁለት ወር መሀል ነው እኚህ ወደ ከመቶ ሀያ በላይ የሚሆኑ የኢትዮጵያ ስደተኞች ወይም ፍልሰተኞች የተያዙ። እንዴት ነው እነዚህ ስደተኞች ወይም ፍልሰተኞች እነዚህን ሁሉ ብዙ ድንበሮች ነው የሚያቋርጡት? እንዴት ነው የሚያቋርጡት? ደላሎች አሉ። እነሱ ይቀበሏቸው እና እስከ ታንዛኒያ ቦርደር ወይንም እስከ ታንዛኒያ ድንበር ናማንጋ ይባላል ቦታው። ከናይሮቢ ወደ መቶ ሀያ ሰማንያ እንደዛ ኪሎ ሜትር ነው የሚርቀው እዛ ይደርሷቸዋል። ከዛ በኋላ ደግሞ ታንዛኒያ ያለው ደላላ ተቀብሏቸው እንዲህ እንዲህ እያሉ ነው ከማላዊ ከዛ ደግሞ ወደ ሞዛምቢክ ወይ ወደ ዚምባብዌ እያስተላለፏቸው እንደዚህ እየተቀባበሏቸው ነው የሚያሳልፏቸው። እንዲህ የሚያዙ ሰዎች ገንዘቡን በአግባብ ባለመክፈላቸው ነው የሚያዙ ለደላሎች የሚሰጧቸውን ነገር ሲያጡ እነዚህ ደላላዎች ለፖሊስ ያሳልፏቸው ይሰጣሉ ወይም ያጋልጧቸዋል ማለት ነው። እንግዲህ እንደው እስኪ አጠቃላይ የሕጉንም ነገር ስላነሳው የህገ ወጥ ሰዎች ዝውውር ላይ እነኚህ የምስራቅ አፍሪካ ሀገሮች ያላቸው የኢሚግሬሽን ሕግ ምንድን ነው? ኢሚግሬሽን ሕጋቸው ጠበቅ ያለ ነው። ጠበቅ የሚለው ሲያዙ ስደተኞቹ ወይ ደግሞ ፍልሰተኞቹ ሲያዙ ብቻ ነው እንጂ እንዲህ በተግባር ተከታትሎ በስውር የሚሄዱትን ስደተኞች የሚያጋልጥ አካል የለም። ለምን እነሱም ጥቅም ከነሱ ስለሚያገኙ ማለት ነው። ከደላሎቹ እና የተሳሰሩ ናቸው። ነገር ግን ወደ ታንዛኒያ ምናምን ስትሄድ ወደ መቶ ሀያ ተያዙ ያልነው አሁን በዚህ ሳምንት የተያዙት እንዳሉ እስከ ሶስት አመት ሊቀጡ ወይም እስከ አንድ ሚሊዮን የኬንያ የታንዛኒያ ሺሊንግ ወይንም እስከ አምስት መቶ ዶላር ሊቀጡ ይችላሉ። ነገር ግን ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ፣ ቡሩንዲ እነኚህ ኢስት አፍሪካን ኮሚኒቲ የሚባል አንድ የማህበር ነገር አላቸው። አንድ ላይ የመሆን ማለት ነው። የአንዱን አይዲ ካለ እዚህ ውስጥ መርዞር ትችላለህ እና በህግ በኩልም ትንሽ እነሱ ለመከታተል በተለይ ደላሎቹን ለመከታተል በጣም ትንሽ ያስቸግራቸዋል። ለምንድን ነው የአንዱ ሀገር ደላላ ወደ ኬንያ መጥቶ ሊወስዳቸው ይችላል እነኚህን ስደተኞች እና በአጠቃላይ እሱም የእሱም ጫና አለ። ሌላ ደግሞ የ መልካም አስተዳደር በተለይ የሙስና እና እንደዚህ አይነት ጫና ስላለ ደላሎቹን፣ በሕገ ወጥ የሰዎች ዝውውር ላይ የሚሰማሩትን ሰዎች ወደ ህግ ማምጣቱ ትንሽ ያስቸግራል፣ ማለት ያስደፍራል እዚህ አካባቢ። helow jigjiga helow goday helow qabri dahar helow dhagax buur helow diri dhabe helow shimi gabina v o a gabina gabina gabina waxaad yes, dhegaysanaysaan yes, yes. gabina v o a gabina abinaaina ጋቢና ቪኦኤ ይቀጥላል። ከገልሞ ጋር ያደረግነው ቆይታ አልተጠናቀቀም። በተለይ በዚህ ጉዞ ራሳቸውን አደጋ ላይ ጥለው ወደ ደቡብ አፍሪካ የሚያመሩት የሚበዙት ወጣቶችን ሁኔታ ያስቃኘናል። በጣም ወጣቶች ናቸው። በተለይ ከአስረኛ ክፍልን ወይንም አስራ ሁለተኛ ክፍልን እንደጨረሱ ትምህርታቸውን መቀጠል ያልቻሉ ሰዎች ናቸው ወደዚህ ነገር የሚገቡት እና መነሻቸውም አብዛኛውን ጊዜ ከደቡባዊ ኢትዮጵያ ክፍል ነው። በተለይ ከወላይታ አካባቢ፣ ከሲዳማ አካባቢ እና በተለይ ደግሞ በተለይ ደግሞ ከከምባታ አካባቢ ይህንን ጉዞ ለማድረግ የሚወስኑ ሰዎች ከዛ ነው የሚነሱ። ገልሞና ሄኖክ የሚያደርጉት ውይይት ዝርዝሩ ይቀርባል። ከዚያ በፊት ግን አንድ ዘገባ እናምጣ። ጋቢና፣ ቪኦኤ ዝግጅታችንን በአጭር ሞገድ 21580 ኪሎ ሄርዝ እንዲሁም በ60 80 ታገኙታላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በ1431 14 እንዲሁ እንገኛለን። በዛሬው ዝግጅታችን ጉዳያችን ብለን የያዝነው ወደ ደቡብ አፍሪካ የሚካሄደውን ስደት ላይ ነው። ከኢትዮጵያ ነው የመጣ ነው። አላማችንም ሰርተን የምንተዳደርበት ስራ መፈለግ ነው። ከሞያሌ ድንበር ቀጥታ ወደዚህ ያመጣን ደግሞ ሹፌሩ ነው። ከፍልሰተኞቹ መካከል አንዱ የሰጠውን አስተያየት ነው ከላይ የሰማችሁት። በታንዛኒያ ታንጋ ግዛት ቁጥራቸው የተበራከተ የመጣው ኢትዮጵያውያን ፍልሰተኞችና ስደተኞች ሁኔታ አስመልክቶ የአካባቢው ፖሊስ ኮማንደር ሚስኪላ ሚስዮ በቁጥጥር ስር የሚገኙት የፍትህ ሂደት ይጠብቃቸዋል ብለዋል። wa ላሙ hao እነዚህ ህገ ወጥ ፍልሰተኞች ልክ እንደ እቃ ተጭነው በመወሰድ ላይ እያሉ ነው ኬላችን ላይ በፍተሻ የተያዙት። ወደ ዳሬ ሰላም እየሄዱ ምላንዲዚ እና ቻሊኒ መሃል አገኘናቸው። እዚህ ላይ ለአሽከርካሪዎች አንድ ግልጽ ሊሆንላቸው የሚገባ ነገር አለ። እነኝህን ፍልሰተኞች የታደግናቸው ድምፃቸውን በመስማት ብቻ ነው። ይሄዱበት የነበረው መኪና በሸራ ስለተሸፈነ ሕይወታቸው ለአደጋ የተጋለጠ ነበር። ስለዚህ እንዴት ነው አንተ መኪናህን በሸራ ሸፍነህ እንደዚህ የምትሄደው? እንዲህ ማድረግ አልነበረባቸውም። ብናስወራረን ጋቢና ቪኦኤ ሽርን ጋቢና ብላሻንጉል ብላሻንጉል ብላሻንጉል ዘገብቢና ዘገብቢና ብላሻንጉል የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። አሁን እዚህ ከዩናይትድ ስቴትስ ወደ ኒውዮርክ ሻገር እንበልና አንድ እንግዳ እናሳፈር። ደረሰ ጌታቸው ሰላም። ደረሰ እንዴት ነህ? እግዚአብሔር ይመስገን ደህና ዋልክ ሄኖክ። ሁለተኛ ጊዜ ነው ጋቢና ስትሳፈር እኔ ደግነኝ። እንኳን ደህና መጣ። እንኳን ቆያችሁ በሰላም። እንግዲህ በዛሬው ዝግጅታችን ጉዳያችን ብለን እየተነጋገርን ያለነው። ወደ ደቡብ አፍሪካ የሚካሄደው ጉዞ ላይ ነው። በርካታ ኢትዮጵያውያን፣ በርካታ የአፍሪካ ቀንድ አገር ሰዎች በዚህ አስቸጋሪ በሆነ መንገድ በሕገ ወጥ አዘዋዋሪዎች ይሸጋገራሉ። አንተ ደግሞ በዚህ ዙሪያ ላይ ጥናት አካሄዳል። እንደው እስኪ በአጠቃላይ በጥናት የተመለከትከውን ጭብጥ አጠር አድርገህ ግለጽልን። አመሰግናለሁ ሄኖክ። እንግዲህ አንተ እንደገለጽከው በአመት በአማካይ ከ ሀያ ሺህ በላይ የሚገመቱ ኢትዮጵያውያን በሶስት የተለያየ የጉዞ አቅጣጫዎች ድንበር እየተሻገሩ ለስደት ይዳረጋሉ። አንዱና ዋነኛው የስደት ጉዞ አቅጣጫ የደቡብ አፍሪካ ነው። ሁለተኛው መስመር በዚህ በ በጅቡቲ ወይም በሶማሌ በሰሜን ሶማሌ ሶማሌ ላንድ በሚሉ ጠረፍ በኩል አድርጎ ባህር አቋርጦ ወደ ቀድሞቹ የየመን ሀገር ድንበሮች የመድረስ ነው። ቀድሞ ምለው አሁን ሀገሩ ስለፈረሰ ነው። እና የመንን መሸጋገሪያ ድልድይ አድርጎ ወደ ገልፍ ሀገራት የመሻገር ወደ ቀጣር፣ ወደ ኦማን እና ባህሬን እንዲሁም ደቡብ ሳውዲ አረቢያ የመግባት የስደት መስመር ነው። ሶስተኛው መስመር እንግዲህ በጣም ረጅም እና በጣም ብዙ ትግል የሚጠይቅ ቢሆንም በሰሜን ሱዳን፣ በደቡብ ሊቢያ አቋርጦ ከዛ ከምዕራብ ሰሜን ሊቢያ ጀልባ በመሳፈር በሜዲትራንያን ባህር ላይ እጅግ ሰቅጣጭ በሆነ መልኩ በጀልባ የሚደረግ ጉዞ ነው። ይሄ እንግዲህ ወደ ማልታና ደቡብ ጣሊያን ድንበር ደርሶ ወደ አውሮፓ ለመሻገር የሚደረግ ጥረት ነው እና ኢትዮጵያውያን በሶስቱም መንገድ በጣም በገፍ በሚባል ቁጥር እየተጓዙና ከፍተኛ ሰብአዊ አደጋ እየተዳረጉ ነው ያሉት። ይሄ ነው አንዱ የጥናቴ ቅኝት የሚያቀኝቱ እዚህ ላይ ነው ደረሰ። እዚህ ላይ ዛሬ አትኩሮታችን ያደረግነው ያደረግ በዚህ ወደ ደቡብ አፍሪካ የሚካሄደው ላይ ነው። በተለያዩ መንገዶች ደግሞ በተለያዩ ዝግጅቶች የምንመጣባቸው ይሆናል። እስኪ አሁን እዚህ ላይ እናተኩርና ወደ ደቡብ አፍሪካ እንዲወጡ የሚያስገድዷቸው ምክንያቶች በሀገር ውስጥ ምንድን ናቸው? ምክንያታቸውስ ምንድን ነው? ብዙዎቹ ወጣቶች እንደሆኑ ነው የሚነገረው። በጣም አመሰግናለሁ። ኖክ አንዱና አብዩ ምክንያት እንግዲህ አሁን በዚህ በኛ ትምህርትም በሶሲዮሎጂ ኦፍ ማይግሬሽን አከራካሪና የሀሊዮት ወይም የቲዮሪ ዲቤት እያመጣ ያለው እነዚህ ሰዎች ስደተኞች ናቸው ወይስ ኢኮኖሚክ ማይግራንትስ ስራ ፍለጋ የሚፈልሱ ሰዎች ናቸው የሚለው ነገር ነው ኢኮኖሚክ ማይግራንት ናቸውን ብለን እንዳንደ መድብ የሚያደርገው አብዛኞቹ እንደምታውቀው ህጋዊ የስራ ፈቃድ ተሰጧቸው ወይም ኑ እና ስሩ ተብለው ተጋብዘው የሚመጡ ሰዎች አይደሉም። ህገወጥ በሆነ መልኩ ነው ወደ ደቡብ አፍሪካ የሚገቡት። ሁለተኛው ነገር ወደ ደቡብ አፍሪካ ለመግባትና የስራ ፈቃድ ለማግኘት አብዛኛውን ጊዜ ከሀገሬ የወጣሁት በፖለቲካ ችግር ተገፍቼ ወይም ፈረንጆቹ እንደሚሉት ፐርሴኪውሽን አጋጥሞኝ ነው በሚል የፖለቲካ ማባቢያ ስደተኛ ነኝ በሚል መታወቂያ ነው የሚገቡት። ስለዚህ ማንነታቸው ብዙ ጊዜ ያጨቃጭቃል። እኒህ ሰዎች ኢኮኖሚክ ማይግራንት ናቸው ወይስ ሬፊጂ ናቸው? እሱን ወደ ጎን እንኳን አድርገነው፣ ዋናው አብዩ ምክንያት ግን ምንድን ነው? ስራ ፍለጋ ነው። ሌላ ወደ ደቡብ አፍሪካ የሚደረገውን የፍልሰት ጉዞ ለየት የሚያደርገው ከአንድ የተወሰነ የኢትዮጵያ አካባቢ በገፍ የሚደረግ ጉዞ መሆኑ ነው። ይህም ከደቡብ ኢትዮጵያ ከደቡብ ብሔር ብሔረሰቦች ክልል እንዲያውም እንዲሁ ነገሩን ለማጥበብ ከወላይታ ዞን አካባቢ የሚደረግ ፍልሰት ነው። እንዲሁም ከከምባታ አላባና ጠንባሮ ከሚባለው ዞኖች ከእነዚህ ሁለት ዞኖች ነው በጠላም በጣም በጣም ብዙ ሰው የሚሰደደው። በጣም ነው የምናመሰግነው። ያለችን ጊዜ አጭር ነች። እዚህ ላይ እናውርድህ። ደረሰ ጌታቸው የፒኤችዲ የመመረቂያ ጽሁፉም በዚህ ጉዳይ ላይ ነው የሰራው። እናመሰግናለን ደረሰ ሽን ገቢና ቪኦኤ ኩኬ ሰውራ እንዘሃከታአረደ ሄኖክ ፈንቴ ደመስታወት አረጋው አሁን በኢትዮጵያ ሰዓት አቆጣጠር አንድ ሰዓት ከ53 ደቂቃ ሆኗል። የጋቢና ቪኦኤ ዝግጅት ነው እያዳመጣችሁ ያላችሁት በአጭር ሞገድ ሁለት ላይ አስራ አምስት ሺ አምስት መቶ ሰማኒያ ኪሎ ሄርዝ እንዲሁም በስልሳ ሰማኒያ ላይ ታገኙናላችሁ። ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ማለት ነው። በመካከለኛ ሞገድ ደግሞ በአስራ አራት ሰላሳ አንድ እንዲሁ እንገኛለን። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል። አስቀድመን በመግቢያችን ከናይሮቢ ዘጋቢያችን ገልሞ ዳዊት ጋር የጀመርነው ውይይት ይሆናል ወደ ጫፍ የሚያደርሰን እስቲ እናዳምጠው። በጣም ወጣቶች ናቸው በተለይ ከአስረኛ ክፍልን ወይንም አስራ ሁለተኛ ክፍልን እንደጨረሱ ትምህርታቸውን መቀጠል ያልቻሉ ሰዎች ናቸው ወደዚህ ነገር የሚገቡት። እና መነሻቸውም አብዛኛውን ጊዜ ከደቡባዊ ኢትዮጵያ ክፍል ነው። በተለይ ከወላይታ አካባቢ፣ ከሲዳማ አካባቢ እና በተለይ ደግሞ በተለይ ደግሞ ከካምባታ አካባቢ ይህንን ጉዞ ለማድረግ የሚወስኑ ሰዎች ከዛ ነው የሚነሱ። ከትምህርት ሌላ እንዲወጡ የሚያስገድዷቸው ምክንያቶች አሉ። እንዴትስ ነው ገንዘብ የሚያገኙት? መቼም ትንሽም ቢሆን ገንዘብ ያስፈልጋል። አዎ፣ ትክክል ነው። ትንሽ ገንዘብ ያስፈልጋል። ይህንን ጉዞ ለማድረግ እስከ ሁለት ሺህ የአሜሪካን ዶላር ወጪ ማድረግ አለባቸው እና ብዙዎቹ ያሏቸውን ነገር ሽጦ ነው የሚሄዱት። ለምሳሌ መሬት ይሆናል፣ ቤት ይሆናል፣ እና ያሏቸውን ነገር ሁሉ አጠቃሎ ሽጦ ነው ወደዚህ ይህንን ጉዞ ለማድረግ የሚወስኑት ወይም የሚመጡት። አለበለዚያ መመለስ የማይፈልጉት ተያዙ ጊዜም ነው። ፍላጎት አላቸው ለመመለስ፣ ሲያዙ አብዛኛዎቹ መመለስ እንፈልጋለን ይላሉ፣ ግን በተግባር የሚያሳዩት ፍላጎት የለም ለምንድን ነው ሽጦ ሁሉን ነገር ጨርሶ ነው ከሀገራቸው የወጡት እና ወደ ኋላ ሲመለሱ የሚመለሱበት ነገር የላቸውም። ከቤት አካባቢ እና በዛ አካባቢ የሆነ ደጉማ ነገር ካላገኙ ወይንም የአውሮፕላን ትኬት ወይም የትራንስፖርት ወይም የኪስ ነገር ካላገኙ በስተቀር እነሱ በብቻቸው ተነስቶ ወደ ሀገራቸው የመግባት ሞራላቸው በጣም የወደቀ ነው። እስቲ በስተመጨረሻ ናይሮቢ የሚገኙ የኢትዮጵያ ኤምባሲ በስፋት በምስራቅ አፍሪካ ሀገሮች የሚንቀሳቀሳልና እነሱ ምን አይነት እገዛ ይሰጣሉ? ምን አይነት ጥያቄስ ነው የሚቀርብላቸው? ከእነሱ የሚገኘው ምላሽ ውስጥ ምን ይመስላል? እንግዲህ መጀመሪያ ባለፈው ወር መጨረሻ አካባቢ የተያዙት ወደ ሰማንያ ሶስት የሚሆኑት የኢትዮጵያ ዜጎችን አስመልክቶ እኔ ኤምባሲውን ስለዚህ ጉዳይ ልጠይቃቸው ፈልጌ የነበረ እነሱ የሚሉት ስለዚህ ጉዳይ ያገኘነው መረጃ የለም ነው ያሉኝ። ነገር ግን አቶ አንዳርጉ በሬ የሚባሉት ከኤምባሲው እንዳነገሩኝ እንዲህ አይነት ነገር ብዙ ነገር ይከሰታል እና እንዴት እንከታተላለን እንዴት እንቆጣጠራለን ነው ሉ የምሉት። እነሱ ከአቅማችን በላይ ሆነ ነገር ነው የሚያነሱት። እነሱ እንግዲህ በጣም ነው የማመሰግነው። ገልሞ ዳዊት ናይሮቢ የሚገኘው ዘጋቢያችን ነው። ለሰጠህን ማብራሪያ እናመሰግናለን። በድጋሚ ወደ ጋቢላ እንኳን እንደናመጣ እንኳን ደህና ቆያችሁኝ። እኔም በጣም አመሰግናለሁ። በቃ እዚህ ጋር እንዳውርድሀ ታዲያ ጫፍ ላይ እሺ፣ ጫፍ ላይ ያዘልኝ ዛሬው የጋቢና